ለብሳችሁ የጋቢና ቪ አድማጮች የዕለተ ማክሰኞ መስከረም 10 2015 ዓ ም ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለወጣቶች ያዝናናሉ፣ ያስተምራሉ ያልናቸውን መሰናዶች አዘጋጅተናል። ከእነዚህ መካከል ጥቂቶቹን እናሰማችሁ ነበረው ስለ ሰባዊ መብት ነው። መብትና ግዴታችንን በፊት አናውቅም ነበር። ስላላወቅን ነው ሚመስለኛል እስካሁን የብዙ ሰው መብትን ሲገፋ የነበረው እና ቢያንስ ከዚህ ስልጠና በኋላ እኛ ከራሳችን አውቀን የራሳችንን ማስጠበቅን የሌሎችን መብት ማስጠበቅ እንድንችል አርጎናል ማለት ነው። የሰማችው ተማሪ ሻምበል ነጋሽ ይባላል። በየካቲት 23 ትምህርት ቤት የ12ተኛ ክፍል ተማሪ ሲሆን በቅርቡ ለአዲሱ ትውልድ የተሰጠ የሰብአዊ መብት ተሟጋቾች ስልጠና ላይ ተሳታፊ ነበር። በዚህ ዙሪያ ዘገባለን። ምስራቅ ወለጋ አካባቢ ሊሞ ወረዳ ሀሮ ሊሞ አካባቢም እንዲሁ ተማሪዎች ትምህርታቸውን ጨርሰዋል፣ አጠናቅቀዋል። ግን ፈተና ሄደው ሊፈተኑ ስሉ እንዳይሄዱ ተደርጓል እና ለእነዚህ የሁለተኛ ፕላን ቢ ፕሮግራም ተይዞላቸው ልክ ትምህርታቸውን ሲጨርሱ ከእነዚህ ጋር እንደሚፈተኑ ፕሮግራሙ ተይዞ ነው ያለው ማለት ነው። አሁን ደግሞ የሰማችሁት የኦሮሚያ ትምህርት ቢሮ አማካሪ የሆኑትን አቶ ኤፍሬም ተሰማን ነው የ2015 ዓ ም የትምህርት ዘመን መጀመሩን አስመልክቶ በኦሮሚያ ክልል ያለው የትምህርት አጀማመር ሁኔታ ምን ይመስላል ከሚለው ፕሮግራም የተቀነጨበ ነው እነዚህና ሌሎች ፕሮግራሞች በምሽቱ መሰናዷችን ተካተዋል ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል በምስልና ድምጽ ቅንብ ስብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። አሁን ቀዳሚ ወደሚሆነው የመጀመሪያው መሰናዷችን ነው የምናልፈው ቶች እና ዲሞክራሲ እድገት ማዕከል ተቋም ወይም ካርድ ባሳለፍነው ሳምንት በአዲስ አበባ ሲሰጥ የቆየውን የአዲሱ ትውልድ የሰብዓዊ መብቶች ተሟጋቾች ስልጠና አጠናቋል። ስልጠናው ለአስር ተከታታይ ሳምንታት የተካሄደ ሲሆን ከተለያዩ በአዲስ አበባ ከሚገኙ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ 175 ተማሪዎች ወስደውታል። ይህ ስልጠናም ዘንድሮ ለሁለተኛ ጊዜ የተካሄደ መሆኑን ተቋሙ አስታውቋል። ኤደን ገረመው ከካርድ ድርጅት የፕሮጀክት ስራ አስኪያጅ የሆኑትን አቶ መንግስቱ አሰፋንና ስልጠናውን የወሰዱትን ተማሪዎች አነጋግራ ተከታዩን አሰናድታለች። መሰረታዊ ሰብዓዊ መብት በህይወት የመኖር፣ ከባርነትና ከስቃይ ነጻ መሆን፣ ሀሳብን በነጻነት መግለጽ በነፃነት የመንቀሳቀስ የመስራትና የመማር እንዲሁም ሀብት ንብረትን የማፍራት መብቶችን ያጠቃልላል። ይሁን እንጂ እነዚህ መሰረታዊ መብቶች ኢትዮጵያ ውስጥ በተለያዩ ጊዜያትና አጋጣሚዎች ይጣሳሉ። ይህ አንድም በጨቋኝና አምባገነን ስርዓት ሌላ ጊዜም መብትና ግዴታውን በማያውቅና በተገቢ ሁኔታ በማይወጣ ዜጋ ምክንያት ሊከሰት ይችላል። ይህን ችግር በዘላቂነት ለመቅረፍ የስነ ዜጋ ትምህርት በሀገር አቀፍ ደረጃ መሰጠት ከጀመረ ከአስር ዓመት በላይ ቢቆጠርም አሁንም ድረስ ግን የስነ ዜጋና የመሰረታዊ የሰብአዊ መብት እውቀት ክፍተት እንዳለ ባለሙያዎች ይናገራሉ። በዚህ ዙሪያ የሚንቀሳቀሰው የመብቶችና ዴሞክራሲ እድገት ማዕከል ካርድ ክረምቱን ከተለያዩ ከአዲስ አበባ የሁለተኛ ደረጃ ትምህርት ቤቶች ለተውጣጡ 175 ተማሪዎች የአዲሱ ትውልድ የሰብአዊ መብት ተሟጋቾች ስልጠና በሚል ሲሰጥ ቆይቷል። አቶ መንግስቱ አሰፋ በተቋሙ የፕሮጀክት ስራ አስኪያጅ ናቸው። ካርድ ወይ ደግሞ የሴንተር ፎር አድቫንስመንት ኦፍ ራይትስ ኤንድ ዴሞክራሲ ከሚሰራቸው መብት ተኮር እንቅስቃሴዎች አንዱ አካል ነው። ባለፈው ዓመት ነው የጀመርነው። ባለፈው ወደ ሶስት መቶ የሚጠጉ ልጆችን የሁለተኛ ደረጃ ተማሪዎችን አሰልጥነን ነበር። በዚህ የስልጠና ሂደት ውስጥ የስልጠናው አጠቃላይ ሂደት የሰብአዊ መብቶችን አጠቃላይ የጽንሰ ሀሳብ እንዲገዱ የሚያደርግ ስልጠና ነው አጠቃላይ ቤዚክስ የሆኑ የሰብአዊ መብቶች አያያዝ፣ የሰብአዊ መብቶች ታሪካዊ አመጣጥ፣ የኢትዮጵያን ሁኔታ እና በአጠቃላይ የመሰረታዊ የሆኑ የሰብአዊ መብቶች ጥንት ሀሳቦች እንዲይዙ የሚደረግበት ስልጠና ነው ማለት ነው። ዋና ሀሳቡ እንግዲህ በኢትዮጵያ ውስጥ የሚገነባው ዴሞክራሲያዊ ስርዓት በሂደት ላይ እንዳለ ነው ብናስበው በዚህ ስርዓት ግንባታ ውስጥ የሁሉንም ዜጎች ተሳታፊነት ለማረጋገጥ ሲባል የሚቀጥለው ትውልዱን ደግሞ በዩኒቨርሲቲ ሳይገቡ ያንን ስልጠና እንዲያገኙና ና ግንዛቤውን እንዲጨብጡ ይደረጋል ማለት ነው። አራት መቶ አካባቢ ለሚሆኑ ተማሪዎች ዘንድሮ እንሰጣለን። እስካሁን ድረስ የሰጠነው አዲስ አበባ ውስጥ ብቻ ነው። በቅርቡ ደግሞ አዋሳ ጀምረናል። ሌሎች ከተሞች ላይ ይቀጥላል ማለት ነው ስልጠና በዚህ ስልጠና ላይ ተሳታፊ ከሆኑት ወጣቶች መካከል አንዱ የሆነው የካቲት ሀያ ሶስት ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ሻምበል ነጋሽ ስልጠናው ከዚህ በፊት የማያውቃቸውን መብትና ግዴታዎቹን እንዲገነዘብ እንዳደረገው ይገልጻል። ያው በትምህርት ቤት ውስጥ ስልጠኖች ይሰጡ ነበርና ግን እንደዚህ በስፋት እና በጥልቀት አልነበረም። እስከዚያ ይሰጡ ነበረ እና በፊት ከሰለጠነ ውስጥ ተጨማሪ እውቀት እንድናገኝ ፍላጎታችን ታይቶ ካርድ ባዘጋጀው ዝግጅ ስልጠና አለ ተሳትፈናል ማለት ነው። እስከ አሁን መብቶች የሚጣሱ ጥያቄ ስለሆነ፣ ቢያንስ ምን ያህል መፍትሄ እናገኛለን ወይም የራሳችን እውቀታችን ጨምረን ሌላ ሰው መ ባይሰጠን በራሳችን እንድንሟገት የሚያስችልን። አማራጭ ስለሆነ እሱን ተጠቅም ያለው እና ሲሰጥ የነበረው ስለ ሰባዊ መብት ነው። መብትና ግዴታችንን በፊት አናቆም ነበር ስላላወቅነውም ይመስለኛል። እስካሁን የብዙ ሰው መብትን ሲገፋ የነበረው እና ቢያንስ ከዚህ ስልጠና በኋላ እኛ ከራሳችን አውቀን የራሳችንን ማስጠበቅን የዜችንን መብት ማስጠበቅ እንድንችል አድርጎናል ማለት ነው። ሻምበል በምሳሌ ያብራራል። አሁን በእኛ ደረጃ ተለቅ ተለቅ ያለ የመብት መገፋት እና መጨቆን አልደረሰም። ቢያንስ ትምህርት ቤት ውስጥ የሚደረጉ የመብት መገፋቶች ታችን አለማወቅና ግዴታችን አለማወቅ ሁለቱን ለይተን የመጠቀም ችሎታ አልነበረንም። ቢያንስ ትምህርት ቤት ውስጥ ለምሳሌ አስተማሪ ቢጎል፣ የአስተማሪ ጥራት ቢቀንስ፣ በፊት ላይ ዝም ብለን ነበር የምንቀበለው ማለት ነው። ምክንያቱም ሄደን ብንጠይቅ ወይ ልንባረር እንችላለን፣ ያን ስራቸው ስላለብን ማለት ነው። አሁን ግን ቢያንስ መብታችንን ስንጠይቅ ምን አይነት ውዴታችንን ከኋላ አስከትለን መጠበቅ እንዳለብን አውቀን ቢያንስ መብታችን ተከብሮ የምንፈልገውን ነገር ጠይቀን ማግኘት እንችላለን ማለት ነው። ስለዚህ መብጠጡ ሰዎች ጥያቄ ጠይቆ መልስ አለማግኘት ከዚህ በፊት የእኛም አጠያየቅ ስተፍ አለው ላለው ምክንያቱም እውቀቱ ግንዛቤ በደንብ ስራ አልነበረም። ምንጠይቀው የእኛን መብት ብቻ እንጂ የሌለውን ያገናዘብ አልነበረም ለምሳሌ አንድ መንገድ ላይ ከፖሊስ ቢዘን ወይም ረብሻ ተፈጥሮ ለጥያቄ ቢወስድን ምን ያህል መብታችንን ሳና ዝም ብለን በእነሱ ባዘዙ ብቻ ነበር የሚሄዱ። እንደዚህ አይነት መብት ጽንሶች ይካሄዱ ነበር። ቤት ውስጥም እንደዚህ አይነት ብዙ የመማር ማስተማር ረስ የሚመጡ ችግሮች ዝም ብለን ነበር የምናልፋቸው። ምክንያቱም ሄደን ብንጠይቀው መጨቆን የደረሱብን አዝነት ስለምናስብ እንፈራ ነበር፣ በፊት ማለት ነው። ከዚህ ስልጠና በኋላ ግን እንደማንፈራና የምንፈልገውን ጠይቀን እንደምናገኝ ተገንዝበና። ይህ አንድ ጥቅሙ ነው። ግዴታም አናቆም ነበር እና በፊት ሄደን ወይ ለመጣላት ነው ወይ ደግሞ ዝም ብለን ለመቀመጥ ነበር። አሁን ከዚህ ስልጠና በኋላ ግን ሄደን የጎደለንን ጠይቀን የሰውንም ሳንነካ የራሳችን ተጠብቆ ግዴታችንም አብረን አስኪደን የተሻለ ለውጥ እንደምናመጣ እንዲሁም ሴቶችም በዚሁ ዙሪያ በደንብ የሚጠቀሙ ይመስለኛል። ይህ ስልጠና ትኩረቱን በሴቶችና በልዩ ፍላጎት ላይ የሚያደረገ ሲሆን የዚህ ስልጠና ሌላኛው ተሳታፊ የሆነችው በረጲ አቤል ትምህርት ቤት የአስራ ሁለተኛ ክፍል ተማሪ አቢጋኤል ቶሎሳ ከሴቶች መብት ጋር ተያይዘው እጅግ ብዙ ነገሮችን ተገንዝቤያለሁ ትላለች። በጣም አሪፍ ነገር ነበረ እንዴት ሴቶች ከወንዶች ጋር እኩል እንደሆኑ ለራይታችንን እንዴት እንደምንጠቀም ሲቪል ራይት እና ደግሞ ዓለም አቀፍ ህጎች ከኢትዮጵያ ህጎች ጋር እንዴት አንድ ላይ ሆነው እንደወጡ ኢትዮጵያ ስለተስማማችባቸው ስምምነቶች ብዙ ተንበናል። እና ደግሞ መብቶቻችን ሁልጊዜ ሊገደቡ የሚችሉ ነገሮች ናቸው እና ሊገደቡ የማይችሉትን ፈርስት ጀነሬሽን ምናምን ብለን በደንብ አይተናል። ይጠቅሞኛል ስለመገደብ ምናምን አስቤ አላውቅም ነበር። የካርድ የፕሮጀክት ስራ አስኪያጅ አቶ መንግስቱ ወጣቱ የሰብአዊ መብት ግንዛቤ ማዳበሩ በፖለቲካ ስነ ምህዳሩ ላይ ሰናይ የሆነ ውጤት ያመጣል ብለው እንደሚያስቡ ተናግረው ያሉትን ተግዳሮቶች እንዲያስረዳሉ። እኛ የሰብአዊ መብቶች ግንዛቤ ማስጨበቅ ከሚሰራባቸው የእድሜ ክፍሎች አንዱ የወጣቱን እንቅስቃሴ ነው በዩኒቨርሲቲም በሌሎች የእድሜ ክልል ያሉ ወጣቶችን ተደራሽ የምናደርግበት ስልጠናም፣ ግንባታ ግንዛቤ መፍጠሪያ እንቅስቃሴዎች እና ፕሮጀክቶችን እንፈጽማለን። ሴቶችን የሚያጠቃልል ሌላ ሌሎች ፕሮግራሞች አሉ። የሚዲያ ተቋማት እንዲሁም ደግሞ ሌሎች ሲቪል ሶሳይቲዎች ወይ ደግሞ የማህበረሰብ ተኮር ድርጅቶችን መሰረት ያደረገ ሌሎች እንቅስቃሴዎች አሉ። ስለዚህ ሁሉን አቀፍ ነው ማለት ነው። ይሄ የተሰጠው ስልጠና ደግሞ የወጣቶችና የሴቶችን የማብቃት እንቅስቃሴ ውስጥ አንዱ ክፍል ነው ማለት ነው። ዋና ሀሳቡ ወጣቱ እንግዲህ የሚቀጥለው ትውልድ ነው ብለን ነው የምናስበው፣ የዛሬም ትውልድ ነው። ስለዚህ በሰብአዊ መብቶች ዙሪያ ግንዛቤ ሊኖረው ይገባል። የአቅም ግንባታም ስራ ሊሰጣቸው ይገባል። ለዲሞክራሲያዊ ስርዓት ግንባታ ጥሩ ግብአት ነው ብለን ስለምናስብ ሁሉም ሰው ማወቅ አለበት ብለን ስለምናስብ፣ ስለዚህ የዴሞክራሲያዊ ስርዓት ግንባታ ሂደትን የሚያፋጥኑ እንቅስቃሴዎች ስንሰራ የዚህን መሰረት እየጣልን ነው ማለት ነው። ተግዳሮት እስካሁን ድረስ በተለየ መልኩ የምንጠቅሰው የለም። ነገር ግን እንግዲህ በእኛ ሀገር የፖለቲካ ሁኔታ የሚያደርሳቸው አንዳንድ ቻሌንጆች አሉ። ሰብአዊ መብት ደግሞ ኢትዮጵያ ውስጥ ሰፊ የሆነ እና ዲሞክራሲያዊ ሥርዓትም ደግሞ ሰፊ የሆነ መሰረት እስካሁን ድረስ ስላልተጣለ ገና ጅምር ደረጃ ላይ ያለ ነገር ስለሆነ የግንዛቤ ችግሮች በየደረጃው ይገኛሉ ማለት ነው። በመንግስትም፣ መንግስታዊ ባልሆኑ በሌሎችም ይገኛሉ። እንዲሁም ደግሞ ትራንስፖርት ከአዲስ አበባ ውጭ ወጥተን በምንሰራቸው ቦታዎች አንዳንድ ጊዜ የሴኩሪቲ ፍርሃት የሚኖርባቸው ይኖራሉ። ይህ በጣም ግልጽ በሆነ ሁኔታ የግጭ ቀጠና በሆኑ ሁኔታ ቀጠና በሆኑ ክልሎችና ዞኖች ውስጥ ማካሄድ አንችልም። ያው የሴኩሪቲ የጸጥታ ችግር ባለባቸው ማለት ነው። ማዳረስ ነበር የምንፈልገው እኛ የአንዳንድ እንደ አንድ ቻሌንጅ የሚታይ ነገር ነው። ሌላው የግንዛቤ ችግር በየደረጃው የሚገኝ ነው። የመንግስት አካል ሆነ መንግስታዊ ያልሆኑ አካላት የግንዛቤ ችግር ስላለ አንዳንድ ጊዜ ያ ነገር በተግዳሮት ሊወሰድ የሚችል ነው። ነገር አጠቃላይ አንጻ ስራው ግን ሴት እየሄደ እንደሆነ ነው ያሳያል። አቶ መንግስቱ አሰፋ በቀጣይ ይህን ስልጠና ከአዲስ አበባ ውጭ ለማስፋፋትም እቅድ ተይዞ እየተሰራ መሆኑን አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ አሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና መሰናዷችንን ነው እየተከታተላችሁት ያላችሁ። ተከታዩ ደግሞ ሳምንታዊ የትምህርት ዘገባችን ነው። የ2015 የትምህርት ዘመን በኢትዮጵያ የተለያዩ አካባቢዎች ተጀምሯል። በኦሮሚያ ያለው ሁኔታ ምን ይመስላል? የሚለውን የቃኘው ዘጋቢያችንና ኮር መልካ ከ8 ሚሊዮን በላይ ተማሪዎች መመዝገባቸውን የክልሉ ትምህርት ቢሮ እንደነገሩት ገልጾ ዘግቧል። ይህም ሆኖ በክልሉ የተለያዩ ዞኖችና ወረዳዎች ውስጥ የጸጥታ ችግር ምክንያት ልጆቻቸውን ያላስመዘገቡ ቤተሰቦች መኖራቸውንም የአሜሪካ ድምጽ በስልክ ያነጋገራቸው ወላጆች ነግረውናል። ናኮር መልካ ተጨማሪ አለው። የ2015 የመማር ማስተማር ሂደቱ ከተጀመረባቸው ቦታዎች አንዷ የምዕራብ ሸዋ ዋና ከተማ አምቦ ናት። የአሜሪካ ድምጽ ያነጋግራቸው የአምቦ መሰናዶ ትምህርት ቤት የ12ተኛ ክፍል ተማሪዎች ተከታዩም ብለዋል። ስሜ አዲስ ሸት አብዲሳ ይባላል። የምማረው አምቦ ፕሪፓራቶሪ ትምህርት ቤት ነው። ዛሬ ትምህርት ተጀምሯል በጥሩ ሁኔታ አስተማሪዎችም ነበሩ ደስ የሚለው እና በዚህ አመት አሪፍ እንደሚሆን ትምህርት እንደዛ ለማ ብረታ ስረድካ ለመፋ አምቦ ፕራፓቶሪ ምርከና ግርማ እባላለሁ። የአምቦ መሰናዶ ትምህርት ቤት ተማሪ ነኝ። ዛሬ በደማቅ ሁኔታ መማር ጀምረናል። ሁሉም ተማሪዎች እንዲሁም መምህራን መጥተዋል። እኛም የሚያስፈልገን ደብተርና ሌሎችንም አሟልተን መማር ጀምረናል። በሻዳት ሁሉ እባላለሁ። የ12ኛ ክፍል ፈተና ለመውሰድ ዝግጅት ላይ ነን። ዛሬ በአምቦ መሰናዶ ትምህርት ቤት ትምህርት ተጀምረዋል። መምህራንም ተማሪዎችን እያበረታቱ ይገኛሉ ተማሪዎቹ በ2015 ዓ.ም ስላላቸው ምኞትም እንዲሁ ገልጸዋል። ባለፈው ዓመት ላይ ሁኔታው ትንሽ አስቸጋሪ ነበር። ግን በዚህ ዓመት ሁሉም ነገር ጥሩ ሆኖልን፣ የአስተማሪ ክፍተትም ሳይኖር ትምህርታችንን በጥሩ ሁኔታ እንደምንማር ተስፋ አድርጋለሁ። አሁን ላይ እንደ ሰማሁት ተጨማሪ ኮርሶች የሚባሉ ነበሩና እኔም የእሱ እድል ተቋዳሽ ስለው በጣም ደስተኛ ነኝ። የአምቦ መሰናዶ ትምህርት ቤት ርዕሰ መምህር አቶ ሰይፉ ጋዲሳ በበኩላቸው ዛሬ ጠዋት በትምህርት ቤታቸው የ2015 የመማር ማስተማር ሂደት የተጀመረበትን ሁኔታ አስረድተዋል። አምና 2014 በሚያስፈልገው ሁኔታ ተማሪያችን መምህራችን ተዘጋጅቶ የሚያስፈልገውን ትምህርት ሰጥቶ በነጥባቸውም በጸባያቸውም የተሻለ ተማሪ ይዘን ነው ያለፍነው። ዘንድሮ ደግሞ ከዛ የተሻለ ተማሪ ለመያዝና ለማስተማር እቅድ አውጥተናል። የዘንድሮ ዓመት እንግዲህ ወደ 3560 ተማሪ ለመቀበል ዝግጅት አልገናል። ፕላንም አውጥተን አለን የእኛ ተማሪዎች ከሌላ ትምህርት ቤት ለየት የሚያደረገው ትምህርት ቤታችን ብዙ ፋሲሊቲዎች አሉ። የራሱ የሆነ ላቦራቶሪ አለው፣ ላይብረሪ አለው፣ ስፔስ አለው። በዚሁ መሰረት የኛ ተማሪ ያለፈው አመት ፈተና የወሰደ 616 ነው ያመጣው ከአኩር ቶናል አሁን ደግሞ ያሉት ከዛ በላይ እንዲያመጡ ስራ እየተሰራ ነው። በዚህ ዝግጅት ዛሬ ትምህርት ተጀምሯል። ኮሚቴው ከቢሮ የተወከለ ሰው ባለው አስተማሪዎች ባሉበት ችቦ በማብራት የ2015ን የትምህርት ዘመን በቆንጆ ሁኔታ ጀምረናል ማለት ነው። አቶ ሰይፉ በ2014 ዓ.ም 3697 ተማሪዎችን ተቀብለው ሲያስተምሩ መቆየታቸውን በመጠቆም 137 ተማሪዎች ትምህርታቸውን በተለያዩ ምክንያቶች ማቋረጣቸውን ገልጸዋል። ዘንድሮ ይህንን ለመቀነስ እንደሚሰሩ አስታውቀዋል። የሚያቋርጡበት ሁኔታ ቤተሰብ ከዚህ በስራ በመቀየር ፍላጎት በማጣት ችግር በአንዳንድ ነገር አለ። እሱን ለመቀነስ ደግሞ ከአምናው የበለጠ ወደ አንድ ፐርሰንት የሚሆኑ አቋርጦ ነበረ እንዳያቋርጡ አሁን ደግሞ ስራ እየተሰራበት ነው። በችግር ምክንያት የሚያቋርጡትን በመርዳት ትምህርታቸውን እንዳያቋርጡ በማድረግ፣ ፍላጎት ማጣት ደግሞ ከቤተሰብና ከልጆቹ ጋር በመማከር ፍላጎታቸውን የሚሟለበትን ነገር በማድረግ ትምህርታቸውን እንዲቀጥሉ እየሰራ ነው። በኦሮሚያ ክልል በዘንድሮ የትምህርት ዘመን ከ11 ሚሊዮን በላይ ተማሪዎች በትምህርት ገበታ ላይ እንዲገኙ ለማድረግ ታቅዶ እንደነበር የክልሉ ትምህርት ቢሮ አስታውቋል። እስካሁን የተመዘገቡት ተማሪዎች ስምንት ሚሊዮን መሆናቸውንም ቢሮ አመልክቷል። ክልል የአመቱ ትምህርት መጀመሩን ያበሰሩት የቢሮ ኃላፊ ዶክተር ቶላ በሪሶ በተለያዩ ምክንያቶች እስካሁን ያልተመዘገቡ ተማሪዎች እስከ መስከረም 13 2015 ዓ.ም ድረስ እንዲመዘገቡ ጊዜው መራዘሙን ገልጸዋል። በኦሮሚያ ክልል የተለያዩ ዞኖች ውስጥ በተፈጠረው የጸጥታ ችግርና በድርቅ ምክንያት በ2014 የትምህርት ዘመን ከ10 ሚሊዮን በላይ ተማሪዎች ውስጥ ወደ 6 በመቶ የሚጠጉት ከትምህርት ገበታቸው ውጭ መሆናቸውን ትምህርት ቢሮ ገልጿል። በጸጥታ ችግር ሳቢያ በክልሉ የሚሆኑ ተማሪዎች የስምንተኛ ክፍል አገር አቀፍ ፈተና ሳይፈተኑ ቀርተዋል ያሉት የኦሮሚያ ክልል ትምህርት ቢሮ አማካሪ አቶ ኤፍሬም ተሰማ እነዚህ ተማሪዎች ዘንድሮ ለፈተና ይቀመጣሉ ሲሉ ተናግረዋል። አሁን ትምህርት ያልጀመሩ የሉም፣ ግን ተቋርጦባቸው እንደገና ሲማሩ የነበሩ አሉ። ክረምቱንም ሌሎች ትምህርት ቤቶች ተዘግተው ወደ እረፍት ሲሄዱ እነሱ ክረምቱን ሲማሩ የከረሙ ለምሳሌ፣ ቤጊ ቆንዳላ የሚባሉ አካባቢ ክረምቱን ሲማሩ ነው የነበረው። በየጊዜው መስተጓጎል አለ። በዚህ አካባቢ የስምንተኛ ክፍል ፈተና መፈተን አልቻሉም። በዚሁ አጋጣሚ እንዲሁ ምስራቅ ወለጋ አካባቢ ሊሞ ወረዳ ከሮ ሊሞ አካባቢም እንዲሁ ተማሪዎች ትምህርታቸውን ጨርሰዋል፣ አጠናቋል። ግን ፈተና ሄደው ሊፈተኑ ሲሉ እንዳይሄዱ ተደርጓል እና ለእነዚህ የሁለተኛ ፕላን ቢ ፕሮግራም ተይዞላቸው ልክ ትምህርታቸውን ሲጨርሱ ከነዚህ ጋር እንደሚፈተኑ ፕሮግራሙ ተይዞ ነው ያለው ማለት ነው። የዘንድሮን የትምህርት ዘመን በተመለከተ ያነጋገርናቸው የጸጥታ ችግር ባለባቸው የክልሉ አካባቢዎች የሚኖሩ አንዳንድ ወላጆችና መምህራን ተማሪዎችን ወደ ትምህርት ቤት መላክ አስቸጋሪ መሆኑን ገልጸዋል። ስማቸው እንዲገለጽ ያልፈቀዱ የምስራቅ ወለጋ ሀሮሊም ወረዳ ነዋሪ አባት ይህንኑ ነው የሚናገሩት። አሁን ስለ ትምህርት ቤት እንዴት ይታሰባል? እንዴት ነው የምንልካቸው ቤት በኩል አልፎ ነው የሚሄዱት። ወጥቶ መግባት ራሱ ከባድ ነው። ቤት ውስጥ ራሱ መኖር ከባድ ሆነዋል። አሁን ትምህርት ቤት አለ ብቲ በወረዳ ከተሞች አካባቢ እንጂ በየቀበሌው የለም። ከዚህ ቀደም በየቀበሌው ትምህርት ቤቶች ነበሩ፣ ሁለተኛ ደረጃ ትምህርት ቤት ራሱ ነበረ። አሁን ግን ወረዳ ከተሞች ላይ ብቻ ነው። አምናም ጥር አካባቢ ነው ትምህርት የጀመሩት። አነስተኛ ቁጥር ያላቸው ተማሪዎች ናቸው የተማሩት። ዘንድሮ ግን ከባድ ነው ማስተማር። ከተቻለም በወረዳ ከተማ አካባቢ ያሉትን እንጂ በየገጠር ቀበሌ ያሉትን ማስተማር አይታሰብም። የኦሮሚያ ትምህርት ቢሮ አማካሪ አቶ ኤፍሬም ተሰማ በበኩላቸው የጸጥታ ችግር በትምህርት ላይ ያሳደረውን ተጽዕኖ ገልጸዋል። ተጽዕኖን ለመቀነስ እየተደረገ ነው ያሉትን ጥረትም አብራርተዋል። እንደሚታወቀው ብዙ ትምህርት ቤቶች በሰላም እጦቱ የተወሰኑ ዞኖች እና አካባቢዎች ትምህርት ቤቶች ተጎድተዋል፣ ተቃጥለዋል፣ ንብረት ወድሞበታል እና ይህንን ሪፖርት አድርገናል እንደ ሀገር በአካባቢውም ሕዝብ ደግሞ እየተጠገኑ እየተሟሉ ያሉ አሉ ግን ሁሉ አቆመንም ትምህርቱ የግድ ባለው ሁኔታ ውስጥ ሆነን ከነ ችግሩም መካሄድ አለበትና እንግዲህ ተማሪዎችን መጥተው እንዲመዘገቡ ባለው መዋቅር ሁሉ፣ በአስተዳደር መዋቅር፣ በትምህርት መዋቅር ሁሉ ህዝቡን እየቀሰቀስን ነው። በኦሮሚያ ክልል በተለያዩ ዞኖች በጸጥታ ችግር ምክንያት ከአንድ ሺህ በላይ ትምህርት ቤቶች መውደማቸውን አቶ ኤፍሬም ገልጸዋል። አቶ ኤፍሬም በድጋሚ እየተሰሩ መሆኑንም ነው የጠቀሱት። በክልሉ በዘንድሮ የትምህርት ዘመን ከሰባት ነጥብ አምስት ሚሊዮን በላይ ተማሪዎች በትምህርት ቤት ውስጥ በሚሰጠው የምገባ አገልግሎት ተጠቃሚ እንደሚሆኑም አስታውቀዋል። በኢትዮጵያ በጸጥታ ችግር በድርቅና በጎርፍ ምክንያት ወደ ሶስት ሚሊዮን ታዳጊዎች ከትምህርት ገበታ ውጭ መሆናቸውን በቅርቡ ይፋ የተደረገ የተባበሩ መንግስታት ድርጅት መረጃ አመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ ለዘገባው እናመሰግናለን። እናንተስ በየአካባቢያቸው ያለው የትምህርት አጀማመር ምን ይመስላል? አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ ና በትዊተር ሀሽታግ ቪኦኤ አምሀሪክ ላይ አጋሩን። ተከታዩ ዘገባ ደግሞ ወደ ጋና ነው የሚወስደን። በጤና ሳይንስ ምርምር ውስጥ በሚካሄዱ ብዙ ጥናቶች አፍሪካውያንን እንደሚዘነጉ ና አብዛኞቹ የህክምና ውጤቶችም ምዕራባዊን ላይ የተሰሩ ወይም ውጤታቸው ለዛ ያደላ እንደሆኑ ያሳያሉ። በቅርቡ በጋና የካንሰር ምርምሮችን በሀገሪቱ ማካሄድ እንዲችሉ እና ምርምሮቹም አፍሪካዊና አፍሪካ አሜሪካውያንን በማካተት የተሻሉ ሕክምናዎችን ማዳበር እንዲቻል እየተሰራ ይገኛል። ስለ ጉዳዩ ለመረዳት በጋና የሚገኘው ይህንን የምርምር ማዕከል የአሜሪካ ድምጽ ዘጋቢዎች ጎብኝተውታል። ሀብታሙ ስዩም እንደሚከተለ ያቀርበዋል። የማቲቺ ባዮቴክ በጋና አክራ የሚገኝ የጤና ምርምር ማዕከል ነው። በተቋሙ ውስጥ የአካልና ሐዋስ ምርመራ ባለሙያ የሆኑት ካፋይ አካፖ በየተሞከራው በአፍሪካ ውስጥ የሚደረጉ የካንሰር ጥናቶችን በዘላለሙ ይቀይራል ብለው ያስባሉ። ምንም እንኳን የጡት ካንሰርን በተመለከተ በመላው ዓለም መጠነ ሰፊ ምርምር ቢደረግም በምርምሩ ውስጥ ከተካተቱት መካከል አብዛኞቹ አፍሪካዊ አለመሆናቸው ግን ሀቅ ነው። በዓለም ላይ የተደረጉ እያንዳንዶቹን ጥናቶች ብንመለከት የተወሰኑት ብቻ ናቸው አፍሪካዊ። ይሄ በበኩሉ በአፍሪካውያን፣ በአፍሪካውያን አሜሪካውያን እና የአፍሪካ መሰረት ባላቸው ህዝቦች ዘንድ ተጽዕኖ ያሳድራል። ለዚያ ነው ይሄ ድርጅት በእጅጉ ጠቃሚ የሚሆነው። ካለ መሰል ጥናት አፍሪካውያንና የጡት ካንሰርን ግንኙነት የተመለከተ በቂ መረጃ ማግኘት ይከብዳል። አብዛኛው ስለ ነጭ ህዝቦች እንጂ ስለ አፍሪካውያን የሚገልጽ አይደለም። ካንሰርን በተመለከተ አፍሪካ ውስጥ ትክክለኛ መረጃ ፈልጎ ማግኘት በጣም አስቸጋሪ ነው። የዩናይትድ ስቴትስ የጤናና ሰብዓዊ አገልግሎት ከዘረመል ተኮር ምርመራ ተሳታፊዎች መካከል ሁለት በመቶ ብቻ አፍሪካዊ ዘር እንዳላቸው ይጠቁማል። ይማቺ ካንሰር ላይ ያተኮረበት ምክንያት አፍሪካ ውስጥ ካንሰርን በተመለከተ እየሰራ የሚገኝ ተቋም ባለመኖሩ ነው። አብዛኞቹ ምርምሮች የሚያተኩሩት በተላላፊ በሽታዎች ላይ ነው። በዓለም ላይ ፈጣኑ የካንሰር ተጋላጭነት የሚታይባት ከካንሰር ጋር በተያያዘ ከፍተኛ የሞት መጠን ከተመዘገበባቸው የዓለም ስፍራዎች መካከል አንዷ አፍሪካ ናት። ኤች አይ ቪ እና ወባ ችግር የሆኑትን ያህል ካንሰር ከሌሎች ችግሮች በበለጠ እያደገ የሚገኝ ትልቅ ችግር ነው። እንደ አዲስ ድርጅት በእጅጉ አስፈላጊ በሆነ ብቻ ሳይሆን ብዙም ባልተሄደበት መስክ ላይ ማተኮር እንፈልጋለን። ጋናውያኑ የማቲቺ ድርጅት መስራቾች የሞለኪላር ትንታኔና የካንሰር ጥናትን ማድረግ የሚችል ቤተ ሙከራው ወቅረዋል። ለአፍሪካውያንና ለአፍሪካ ጌዮራን ወይም ዲያስፖራዎች የካንሰር ተጠቂዎች ፍቱን መድኃኒት ለማበልጸግ የሚረዳ መረጃ እንደሚያሰባስብም ተነግረዋል። ዶክተር ኢማኑኤል ኦሞካ የህክምና ምርምር ጉዳዮች ኃላፊ ናቸው። ሁል ጊዜ የካንሰር ህክምና የሚሰጠው በክሊኒክ ውስጥ ብቻ አይደለም፣ በቤተ ሙከራ ውስጥም ጭምር እንጂ። አብዛኛዎቹ ህክምናዎች የሚጀምሩት በቤተ ሙከራ ጠረጴዛዎች ላይ ነው። ፈውስ ለማግኘት ለአፍሪካና አፍሪካውያን መድህን ለማግኘት መፍጠን ካለብን መጀመር ያለብን ከዚህ ስፍራ ነው። ድርጅቱ ሰዎች ሂውማን ፓፒሎማ ቫይረስን ለመመርመር የሚረዳቸው የምርመራ ጥቅሎችንም ያዘጋጃል። በዚህ ቫይረስ መጠቃት የጉበትና ማሐፀን ጫፍ ካንሰር ተጋላጭነትን ይጨምራል። የአሜሪካ ካንሰር ማህበረሰብ የተባለው ተቋም በዓለም ላይ በማሐፀን ጫፍ ካንሰር ምክንያት ከተመዘገበው የሞት ቁጥር አንድ ሶስተኛው በአፍሪካ ውስጥ እንደተከሰተ ይጠቁማል። ቪኦኤ በአሜሪካ ድምጽ ራዲዮ እየተዘጋጀ በየዕለቱ ከሰኞ እስከ እሁድ ከምሽቱ ሁለት ሰዓት ላይ ወደ እናንተ የሚደርስ በወጣቶች ላይ ያተኮረ መሰናዷችን ነው። ፕሮግራማችን ከመደበኛው ሬዲዮ በቲቪ ፕሮግራማችን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። ዘወትር እንድትከታተሉን እንጋብዛለን። አሁን ወደ ተከታዩ መሰናዶ ነው የምናልፈው። አፍሪካ የእንግሊዟን ዳግማዊት ንግስት ኤልሳቤጥ ሕልፈት በምታስብበት ጊዜ በተለይ ኬንያውያን የሚያስታውሱ ታሪክ አለ። እንደ አውሮፓያን አቆጣጠር በ1952 ኤልሳቤጥ ልዕልት ሳሉ ኬንያን እየጎበኙ ሳሉ ነበር የመንገሳቸውን ዜና የሰሙትና ወደ ሀገራቸው የተመለሱት። ተንታኞች ንግስት ኤልሳቤጥ የብሪታንያ ቅኝ አገዛዝና ብዝበዛ እንዲያከትም ያገዙበትን መንገድ ይመለከታሉ። ይሁን እንጂ ከነገስታቱ ጋር የነበረው ግንኙነት እንደገና የታደሰና የተሻሻለ ቢሆንም የቅኝ አገዛዝ ስርዓት ወይም ኮሎኒያሊዝም የረጅም ጊዜ ጠባሳ ጥሎ ማለፉን ዘገባዎች ያመለክታሉ። ጁማ ማጅንጋ ከናይሮቢ ያደረሰንን ዘገባ ደረጃ ደስታ ያቀርበዋል። ኬንያን በመጎብኘት ላይ እንዳሉ ንግስትነቱን የተቀዳጁት ዳግማዊት ንግስት ኤልሳቤጥ ለአፍሪካ የመጨረሻ የቅኝ ግዛት ዘመን ንግስት ሆነዋል። ኤልሳቤጥ የነገሱት በቅኝ ግዛትነት የተያዙት የአፍሪካ አገሮች ነፃ ለመውጣት ድምፃቸውን ከፍ አድርገው ያሰሙ የነበረበት ጊዜ ነበርና ንግስቲቱ የአገራቸው የቅኝ አገዛዝ ዘመን ያከተመበትንም ሂደት ይከታተሉም ነበር። መቻሪያ ሙነኔ በናይሮቢ የዩናይትድ ስቴትስ ዓለም አቀፍ ዩኒቨርሲቲ በአፍሪካ መምህር ናቸው። እኔ በግሌ ለሰባት ዓመታት መታሰሬን አልዘነጋውም። ከአባቴ ጋር አንድ ላይ መታሰሬን ልረሳው አልችልም። ልጆቼን ለሰባት ዓመታት ያለ ምግብ ያለ ትምህርት ትቻቸው እንደነበር አልረሳውም። ያንን መቼም የምረሳው ነገር አይደለም። በአንዳንድ አፍሪካውያን የእንግሊዝ ቅኝ አገዛዝና ብዝበዛም የአንድ ሳንቲም ሁለት ገጽ ማለት ነው። እናም ንግስቲቱ የእንግሊዝ ጥቅም አስጠባቂ እንደመሆናቸው በዚያ ዘመን ለተፈጸሙ ግፎችና በደሎች ንግስቲቱን ተጠያቂ ያደርጋሉ። ማው ማው ጦርነት አርበኞች ማህበር ዋና ጸሐፊ ጊቱ ዋ ካሃንገሪ ለኬንያ ነጻነት በተካሄደው በዚያ ጦርነት ጊዜ ታስረው ነበር። ንግስቲቱ ለብዙ ሰዎች ብዙ ነገር ናቸው። ቅኝ አገዛዙ ዘመን ሲታሰብ የቅኝ ግዛቱ እኩይ ነገሮች ሁሉ ምልክት ነበሩ። በነፃነቱ ዘመን ራሳቸውን ወደ ተወዳጅነት መሪ መቀየር የቻሉ ሰው ናቸው። እንደ ሰው በጣም ተወዳጅ ሴት ነበሩ። የግዛት ቅኝ ገዥነት ካለፉት አስርት ዓመታት በኋላ እንግሊዝ በአፍሪካ የነበራት የአገዛዝ ትዝታዎች ደብዝዘዋል። ሰዎች ስለ ንግስቲቱ ያላቸው አመለካከት ተቀይሯል። አሁንም ፕሮፌሰር ማቻሪያ ሙነኔ። ንግሥት ኤልሳቤጥ አፍሪካ ውስጥ በበርካቶቹ የሚደነቁና እንደ አርአያ የሚታዩ ነበሩ። የእሳቸውን ሞት አስመልክቶ አንዳንዶቹ ከተናገሯቸው ውስጥ ቤኔዲክት ያርቲ ከጋና፣ ሶፊያ ኢማኑኤል ከደቡብ አፍሪካ እንዲሁም ተንዴ ካማሊ ከናይጄሪያ የተናገሩት ይገኙበታል። ቤኔዲክት ያርቲ ከጋና የተናገሩትን እናስቀድም። ትተውት የሄዱት መልካም ስራ ስማቸውን በመጪው ትውልድ ልብ ውስጥ እንዲኖር ያደርጋል። እኚህ ደግሞ ከደቡብ አፍሪካ ሶፊያ ኢማኑኤል ናቸው። ለእኔ በቃ በጣም አሳዛኝ ነገር ነው። በእርግጥ የግሌ ሐዘን አድርጌ እወስደዋለሁ ማለት አልችልም፣ ግን ለዓለም ሕዝብና በተለይም ለእንግሊዝ በጣም አሳዛኝ ነገር ነው። ከናይጄሪያ ቴንዴ ካምሊም ይህን ተናግረዋል ይህን ያህል ዘመን የኖረ ሌላ መሪ ስለመኖሩ ሰምች አላውቅም። ስለዚህ አሁን ይሄ መድረሱም ሁሉም ሰው መጨረሻ ያለው ስለሆነ ብቻ ነው ማለት ነው። ተንታኞች ዳግማዊት ንግስት ኤልሳቤጥ ትተውት ከሄዱት ትልቁ ስራ የጋራ ብልጽግና ወይም ኮመንዌልዝ ዌልዝ የተባለውን መመስረታቸው መሆኑን ይናገራሉ። ከንግስቲቱ ሞት በኋላ የእሳቸውን ስራ የማስቀጠሉ ኃላፊነት በሳልሳዊ ንጉሥ ቻርልስ ትከሻ ላይ ወድቀዋል። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ባሪ ኤልያስ አስማረ ጋር ሳስተናግዳቸው ያመሾት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም ደናደሩ